ኦሪት ዘሌዋውያን ምዕራፍ አራት እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው። ማናቸውም ሰው ሳያውቅ ኃጢአት ቢሠራ እግዚአብሔርም አትሥሩ ካላቸው ትእዛዛት አንዲቱን ቢተላለፍ የተቀባውም ካህን በሕዝቡ ላይ በደል እንዲቈጠርባቸው ኃጢአት ቢሠራ ስለ ሠራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መሥዋዕት ያቀርበዋል። ወይፈኑንም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁንም በወይፈኑ ራስ ላይ ይጭነዋል። ወይፈኑንም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን ሰባት ጊዜ ይረጨዋል። ካህኑም ከመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭ ዕጣን በሚታጠንበት መሠዊያ ቀንዶች ላይ ከደሙ ያደርጋል። የተረፈውንም የወይፈኑን ደም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈሰዋል። ለኀጢአትም መሥዋዕት ከሚታረደው ወይፈን ስብን ሁሉ ይወስዳል፤ ሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች፣ በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶች ጋር፣ ለደህንነት መሥዋዕት ከታረደው ወይፈን እንደ ተወሰደው ይወስዳል። ካህኑም ለሚቃጠል መሥዋዕት በሚሆነው መሠዊያ ላይ ያቃጥለዋል። የወይፈኑን ቁርበት፣ ሥጋውንም ሁሉ፣ ራሱንም፣ እግሮቹንም፣ ሆድ ዕቃውንም፣ ፈርሱንም፣ ወይፈኑን ሁሉ ከሰፈሩ ወደ ውጪ አመድ ወደሚፈስበት ወደ ንጹሕ ስፍራ ይወሰዳል። በእንጨትም ላይ በእሳት ያቃጥለዋል። አመድ በሚፈስበት ስፍራ ይቃጠላል። የእስራኤል ማኅበር ሁሉ ቢስቱ፣ ነገሩም ከጉባኤው ፊት ቢሸሸግ፣ እግዚአብሔርም አትሥሩ ካላቸው ትእዛዝ አንዲቱን ቢተላለፉ እንዲህም ቢበድሉ፣ የሠሩት ኀጢአት ሲታወቅ ጉባኤው ስለ ኀጢአት መሥዋዕት ወይፈንን ያቀርባሉ፣ ወደ መገናኛውም ድንኳን ፊት ያመጡታል። የጉባኤውም ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ። ወይፈኑም በእግዚአብሔር ፊት ይታረዳል። የተቀባውም ካህን ከወይፈኑ ደም ወደ መገናኛው ድንኳን ያመጣል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት ሰባት ጊዜ ይረጨዋል። በመገናኛው ድንኳን ውስጥ በእግዚአብሔር ፊት ባለው በዕጣን መሠዊያው ቀንዶች ላይ ከደሙ ያደርጋል። ደሙንም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈሰዋል። ስቡንም ሁሉ ከእርሱ ወስዶ በመሠዊያው ላይ ያቃጥለዋል። እንዲሁም በወይፈኑ ያደርጋል። ስለ ኃጢአት መሥዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ስለ እነርሱ ያስተሰርያል፣ እነርሱም ይቅር ይባላሉ። ወይፈኑንም ከሰፈሩ ወደ ውጭ ይወስደዋል። የፊተኛውንም ወይፈን እንዳቃጠለ ያቃጥለዋል። ይህ የማኅበሩ የኀጢአት መሥዋዕት ነው። አንድ መኮንን ኀጢአት ሲሠራ ሳያውቅም፣ እግዚአብሔር አምላኩ አትሥራ ያለውን ትእዛዝ ሲተላለፍ፣ እንዲህም ሲበድል የሠራው ኃጢአት ቢታወቅ ነውር የሌለበትን ተባት ፍየል ለቁርባኑ ያቀርበዋል። በፍየሉም ራስ ላይ እጁን ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ በእግዚአብሔር ፊት ያርደዋል። እርሱ የኀጢአት መሥዋዕት ነው። ካህኑም ከኀጢአት መሥዋዕት ደም በጣት ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ያደርገዋል። የተረፈውንም ደም ለሚቃጠል መሥዋዕት ከሚሆነው መሠዊያ በታች ያፈሰዋል። ስቡንም ሁሉ እንደ ደኅንነት መሥዋዕት ስብ በመሠዊያ ላይ ያቃጥለዋል። ካህኑም ኀጢአትን ያስተሰርይለታል፣ እርሱም ይቅር ይባላል። ከአገሩ ሕዝብም አንድ ሰው ኀጢአትን ሳያውቅ ቢሠራ እግዚአብሔርም አትሥራ ያለውን ትእዛዝ ቢተላለፍ ቢበድልም ለእርሱ የሠራው ኀጢአት ቢታወቀው ስለ ሠራው ኀጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል። እጁንም በኀጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ የኀጢአትን መሥዋዕት ያርዳል። ካህኑም ከደምዋ በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያርደዋል። ደሙንም ሁሉ ከመሠዊያው በታች ያፈሰዋል። ስቡም ሁሉ ከደኅንነት መሥዋዕት ላይ እንደሚወሰድ ስብዋን ሁሉ ይወስዳል፣ ከካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያ ላይ ያቃጥለዋል። ካህኑም ስለ እርሱ ያስተሰርያል፣ እርሱም ይቅር ይባላል። ስለ ኀጢአትም መሥዋዕት የበግ ጠቦት ቢያቀርብ ነውር የሌለበትን እንስት ያመጣል። እጁንም ከኀጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ ለኀጢአት መሥዋዕት ያርዳታል። ካሁኑም ከኀጢአት መሥዋዕት ደም በጣት ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል ደሙንም ሁሉ ከመሠዊያው በታች ያፈሰዋል። ስቡ ሁሉ ለደህንነት መሥዋዕት ከታረደው ጠቦት ላይ እንደሚወሰድ ስብዋን ይወስዳል። ካህኑም ለእግዚአብሔር በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል።